በሰሜን ኢትዮጵያው ጦርነት ጉዳት በደረሰባቸው የምስራቅ አማራ ሰባት ከተሞች ውስጥ የሚገኙ 18 ማኅበራዊ አገልግሎት ስጪ ተቋማትን ከአለም ባንክና ከኢትዮጵያ መንግስት በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ መልሶ የመገንባት ስራ መጀመሩን የከተማና መሠረተ ልማት ሚኒስትሯ ጫልቱ ሳኒ አስታወቁ። ይለናል ተከታዩ ቅንብር። ስራውን በበላይነት የሚያስተባብረው የፌዴራሉ የከተሞች ልማታዊ ሴፍትኔት ስራ ፕሮጀክት የመልሶ ግንባታዎቹ ስራዎች በአራት ወራት ውስጥ እንደሚጠናቀቁም አመልክቷል። መስፍን አራጌ ከከሚሴ ተከታዩን አቀናብረዋል። ደሴ ከተማ ውስጥ በሞዴልነት የሚጠቀስ የትምህርት ማበልፀጊያ ማዕከል የነበረው የገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር የሱፍ መሀመድ የህወሀት ኃይሎች ከተማዋን መቆጣጠራቸውን ተከትሎ ከፍተኛ ውድመት አድርሰውበታል በማለት ይከሳሉ። ካምፕ ለሶስት የካምፕ ሆኗል። የህወሀት መማሪያ ክፍል በሮች የተለያዩ ጉዳቶች ደርሰውበታል። ቢሮ ላይ ያሉ ግባቶች፣ ኮምፒውተሮች፣ ማባዣ ማሽን፣ ውስጥ ያሉ የኤሌክትሮኒክስ መሳሪያዎች፣ ቤተ መጽሐፍ፣ የተለያዩ ግባቶች በሙሉ ናቸው የተወሰዱት፣ የወደሙም አሉ። ግቢ በሙሉ በእነሱ ቋንቋ የተጻፉ ጠቅሶች፣ የተማሪዎችን ስነልቦና እንዲጎዳ የሚችል በርካታ ችግሮችን አድርሰዋልን። ትምህርት ቤቱ ከደሴ ከተማ መውጫ ወደ ምዕራብ ወረዳዎች መሸጋገሪያ መሆኑን ተከትሎ ለተደጋጋሚ ጉዳት ተዳርጓል ባይ ናቸው ርዕሰ መምህሩ። በጉዳቱ ምክንያትም ትምህርት ቤቱ ሲሰጣቸው የነበሩት አገልግሎቶች ተቋርጠው ዘመኑን በማይመጥን የመማር ማስተማር ሂደት ውስጥ እንደሚገኝ የሚጠቅሱ ያሉት ርዕሰ መምህሩ ይህም በተማሪዎች ውጤታማነትና ተወዳዳሪነት ላይ ተጽዕኖ ያሳድራል ብለዋል። ተማሪ በስነ ልቦና እንዲጎዳ አድርገውታል። የማጠናከሪያ ትምህርት ለመስጠት ወርክ ሽቶችን ማባዛት አለ፣ የተለያዩ የጥያቄ ባንኮችን ማዘጋጀት አለ። ስለዚህ ኮምፒውተር ጋር የተያያዙ ኤሌክትሮኒክስ ጋር የተያያዙ መሳሪያዎች በሙሉ ስለወደሙ ወደ ድሮ ስርዓት የመመለስ አይነት አካሄድ ብለ ቆጠረው። ቤተ ሙከራ ውስጥ ያሉ ፊዚክስ ባዮሎጂ እና ኬሚስትሪ የተለያዩ ማይክሮስኮፕ እና ሌሎች ማቴሪያሎች በሙሉ ስለተወሰዱ ተማሪዎቹ በቲዮሪ የሚማሩትን ትምህርት በተግባር አስደግፎ ለመስነሽ ፈታኝ ሁኔታ የገጠመበት ሁኔታ። መንግስታዊ የመረጃ ምንጮች ጦርነቱን ተከትሎ በተለይ ህወሀት ኃይሎች ዘልቀው ለወራት በቆዩባቸው የምስራቃዊ አማራ ስምንት ዞኖች ከአንድ ሺ ስድስት መቶ የሚልቁ ትምህርት ቤቶች፣ አርባ ሆስፒታሎች፣ አራት መቶ አምሳ ሶስት የጤና ጣቢያዎች፣ አንድ ሺ ስምንት መቶ የፈረንሳ ጤና ኬላዎች አራት የደም ባንኮችና አንድ የኦክሲጅን ማምረቻ ፋብሪካ ሙሉ በሙሉና በከፊል መውደማቸውን እንዲሁም መዘረፋቸውን መጥቀሳቸው ይታወሳል። ጉዳት የደረሰባቸውን ማህበራዊ አገልግሎት ሰጪ ተቋማትን መልሶ ለማቋቋም በኢትዮጵያ መንግስትና በዓለም ባንክ በተገኘ የ150 ሚሊዮን ብር የገንዘብ ድጋፍ ታዲያ የግንባታ ስራዎች ትናንት በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ከሚሴ ከተማ ላይ በይፋ ተጀምረዋል። በግንባታ ማስጀመር መር ሰላሃ ገብሩ ላይ የተገኙት የከተማና መሰረተ ልማት ሚኒስትሯ ጫልቱ ሳኒ በጦርነቱ ጉዳት በደረሰባቸው በምስራቃዊ የአማራ ክልል ከተሞች በሸዋሮቢ፣ ከሚሴ፣ ከምቦልቻ፣ ደሴ፣ ወልዲያ፣ ሰቆጣና ላሊበላ ከተሞች ላይ 18 የተለያዩ የመልሶ ግንባታና ማጠናከር ስራዎች ይሰራሉ ብለዋል። የከተሞች ልማታዊ ሴፍ ስኔት በአማራ ብሔራዊ ክልላዊ መንግስት 17 ከተሞች የፕሮግራሙ ተጠቃሚዎች ናቸው። ሰባት ከተሞች ላይ ደማቅ አማራ ላይ ከፍተኛ ውድመት የደረሰበት አካባቢ በመሆኑ መልሰን ማቋቋም፣ መልሰን መገንባት የነበረችንን የፈረሰችዋን ጎጆ ቀና ለማድረግ ብቻ ሳይሆን ያልነበረንም በዚህ አጋጣሚ ለማግኘት ህዝባችንን የሚመጥን በመሆኑ እሱም መስራት አለብን ብለን ነው ዛሬ እናንተ ጋር የተገናኘ ነው። ልማት የመንግስት ሳይሆን ልማት የአንድ የፖለቲካ ፓርቲ ሳይሆን ልማት የህዝብ ስለሆነ ህዝቡ የራሱን ወስዶ ሌት ተቀን እየተከታተለ የጎደለውን በመሙላት በማረም በመገሰጽ፣ ማበረታታት፣ ማጠናከር ሲጠበቅም እሱን እያደረገ እንድትሄዱ በጣም በታላቅ አክብሮት አደራ ማለት እፈልጋለሁ። ሚኒስትሯ፣ ግንባታዎቹ በአራት ወራት ውስጥ ተጠናቀው ርክክብ እንደሚፈጸም ያረጋገጡ ሲሆን በተመሳሳይ ጊዜ በሰባቱም ከተሞች መጀመራቸውን አስታውቀዋል። ስራውን በበላይነት የሚያስተባብረው የፌዴራሉ የከተሞች ልማት የሴፍቲኔትና ስራ ፕሮጀክት ጽህፈት ቤት ኃላፊ መኮንን ያኢ ፕሮጀክቱ ከነባሮቹ ፕሮጀክቶች ይለያል ይላሉ። አንደኛ ግንባታው መልሶ ግንባታ ነው እንጂ እንደ አዲስ የሚሰራ አይደለም። ስለዚህ የወደሙ የተጎዱትን ማሟላት መጠገን ነገር ግን ይሄ ሲሰራ ደረጃውን ጠብቆ ዲዛይን ተዘጋጅቶለት በስታንዳርዱ መሰረት የሚሰራ ነው። በርካታ ግንባታዎች ተጀምረው አልተጠናቀቁም የሚል ቅሬታ በሚሰማበት አካባቢ በአራት ወራት የመልሶ ማቋቋም ግንባታ ተጠናቆ ርክክብ ላይ ይፈጸም ይችላል የሚል ስጋት ያላቸው አካላት አልጠፉም። ይህን ስጋት ለመቅረፍ ቅድመ ዝግጅቶች መጠናቀቃቸውን አቶ መኮንን ገልጸዋል። አንድ ወር ከ ከ15 ቀን የእነዚህ 18ቱም ተቋማት ዲዛይናቸው ተዘጋጅቷል የኮንትራት ዶኩመንቶች ተዘጋጅተዋል። ከዓለም ባንክ ይሁንታ እንዲሰጣቸው ተደርጓል። በእኛ መንግስት በኩል 150 ሚሊዮኑ እንዲበጀት ተደርጓል። ኮንትራክተሮች መረጣ ተደርጓል። ኮንትራክተሮች የተመረጡት የመንግስት የልማት ድርጅቶች ናቸው። የግል ኮንትራክተሮችን ማሳተፍ ያላስፈለገበት ዋናው ምክንያት ፕሮጀክቱ የሚዘጋው መስከረም 30 ነው። አካባቢዎቹ ደግሞ ከደህንነት ሙሉ በሙሉ የጸዱ ናቸው ብሎ መውሰድ አይቻልም። አንዳንድ አካባቢዎች። ስለዚህ ይሄንን ጭምር መጋፈጥ የሚችሉ የኛው የሆኑ የመንግስት የልማት ድርጅቶች በልዩ ሁኔታ ተወስነዋል። የኮንስትራክሽን ግብዓቶች አቅርቦት ላይ ሊቸገሩ ይችላሉ። ይሄን ቀድመን ተነጋግረናል። እንዴት ሊያሳኩት እንደሚችሉ የሚደረግላቸውም ድጋፍ በፌዴራልም በክልልም ደረጃ በክቡር ርዕሰ መስተዳድሩ ጽፈት ቤት ድጋፍ የሚደረግ ግብረ ኃይል የአጠቃላይ የአስተባባሪ ኮሚቴ በክልል ደረጃ እና በፌዴራል ደረጃ ተቋቁሟል። ይፋ የግንባታ አጀማመር ስርዓቱን ያስተናገደው የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ በዕለቱ ለጋዜጠኞች በሰጡት አስተያየት አካባቢው በጦርነት ምክንያት ከፍተኛ ጉዳት ማስተናገዱን ጠቁመዋል። የብሔረሰብ አስተዳደሩ ዞኑ ህዝብ ከሌሎች አካባቢዎች በተለየ በሁለት ኃይሎች ጉዳት ደርሶበታል የሚሉት ዋና አስተዳዳሪው በመቶዎች የሚቆጠሩ ህይወታቸውን ማጣታቸውን በቢሊዮን የሚቆጠር የንብረት ጉዳት መድረሱን አያይዘው ተናግረዋል ተኛ ጉዳት ነው የደረሰው ከ ሶስት መቶ በላይ ሰዎች ገለውብናል ሁለት ነጥብ ሁለት ቢሊዮን በላይ የመንግስት የግለሰብ ኢንቨስትመንቶች ወድመዋል። በተለይ የሜድሮክ ሀብት የሆነው ኤሌፎራ ከ800 ሚሊዮን ብር በላይ ኢንቨስትመንት ነው። ኢንቨስትመንት ሲወድም ምን ማለት እንደሆነ ግልጽ ነው። ስራ ዕድል ነው የሚወድመው፣ የሀገር ሀብት ነው የሚወድመው። ስለዚህ በጣም በርካታ የስነ ልቦና የአካል እና ሰብአዊ ሀብት ጉዳት ነው ያደረሰው። የቀሚሴ ከተማ ከንቲባ ከድጃሊ በበኩላቸው በትምህርት ቤቶች ላይ ስለደረሰው ተጽዕኖ ሲና የቆሰለበትንም የሞተበትንም እስከ መቃብር ድረስ ትምህርት ቤት ግቢ ውስጥ ያደረገበት ሁኔታ ስለነበር ከፍተኛ የሆነ ተጽዕኖ ነበረ። የብሔረሰብ አስተዳደር ዞኑ ዋና አስተዳዳሪ መሆኑ የደሴው ገራዶ መለስተኛ መጀመሪያ ደረጃ ትምህርት ቤት ርዕሰ መምህር እንዲህ አይነቱ መልሶ የማቋቋም ግንባታዎች ህዝቡን ቢያነቃቁትም ከደረሰው ጉዳት አንጻር እየተጠናከረ ድጋፍ ካልተደ ደረገ ችግሩን በዘላቂነት መፍታት እንደማይቻል ይናገራሉ። በከተሞች ልማታዊ ሴፍትኔትና ስራ ፕሮጀክት አስተባባሪነት ከሚከናወኑት 18 ፕሮጀክቶች ስምንቱ የአንደኛ ደረጃ ትምህርት ቤቶች፣ ሰባቱ የአንድ አገልግሎት መስጫ ማዕከላት፣ ሶስቱ ደግሞ ጤና ጣቢያዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከኬቢሲ